በጉዳዩ ላይ አስተያየት ከሰጡንና ስማቸውን እንዳንጠቅስ ከጠየቁን ነዋሪዎች መካከል አንዱ በምስራቅ ጎጃም ዞን ሞጣ ቀራኒዮ ከተማ ነዋሪ መሆናቸውን በስልክ የገለጹልን ግለሰብ ዛሬ ጠዋት ድረስ የተኩስ ልውውጥ መቀጠሉን ነግረውናል። ትናንትና ነበረ። ዛሬ ከስድስት ሰዓት ተኩል አካባቢ ገና ነበር። አሁን ከስድስት ሰዓት ተኩል ጀምሮ እስካሁኑ ሰዓት ድረስ ተኩስ ልውውጣል። ወደ ዘጠኝ ሰዓት እየተጠጋ ነው። ስለዚህ አሁንም ግጭት ከተማው ላይ ያለው ሁኔታ ዝግ ነው። ሱቆች ዝግ ናቸው። የህዝቡ እንቅስቃሴ ተገቷል። በዚሁ ከተማ ነዋሪ መሆናቸውን በስልክ የነገሩንና በተመሳሳይ ምክንያት ማንነታቸውን ይፋ እንዳናደርግ እየጠየቁን ሌላው ነዋሪ በቀጠለው ግጭት ምክንያት ወጣቶች ከተማውን እየለቀቁ ለመሄድ መገደዳቸውን ነግረውናል።

ነዋሪዎቹ ባነሱትና በአጠቃላይ የከተሞች ሁኔታ ላይ ተጨማሪ መረጃ እንዲሰጡን በምስራቅ ጎጃም ዞን የሁለት እጁነት የወረዳ አስተዳዳሪ በአቶ ማማሩ ዋይን አበባ የእጅ ስልክ ላይ ደውለን አልተሳካልንም። ይሁንና ባለፈው መስከረም 21 ቀን 2017 ዓ.ም የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር መንገሻ ፋንታው እና የሀገር መከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ በጋራ በሰጡት መግለጫ ጽንፈኛ ሲሉ በጠሩት የፋኖ ታጣቂ ቡድን ላይና ከታጣቂው ጋር ግንኙነት አላቸው ባላቸው አካላት ላይ የተጠናከረ እርምጃ መጀመሩን መግለጻቸውን መዘገባችን ይታወሳል። በተያያዘ በአዊ ብሔረሰብ አስተዳደር ዞን አዲስ ቅዳም ከተማ ትላንት እሁድ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች ቡድን መካከል በነበረው ግጭት ሰዎች መሞታቸውንና ዛሬ ማለዳ አስከሬን ወደ ሌላ ቦታ ሲጫን መመልከታቸውን ስማቸውን በሚስጥር እንድንይዝ የጠየቁን ግለሰብ ነግረውናል። በአንድ ሰዓት ነው የተጀመረ እና እስከ ስምንት ሰዓት እንደዚያ ተጠቁሷል። ያው መቼም አንድ አስራ አምስት ሰው ሞቷል። በአጋጣሚ የተገኙት ናቸው የሞቱ። አብዛኞቹ ወደ ገጠር እየሄዱ ነው የተቀበሩ። እልቅሶ ዛሬ በየቦታው ዋለ። ምግብ ቤቱም ምናም ዝግ ነው፣ ስጋት ስላላቸው አልከፈቱ። ሌላው የአዲስ ቅዳም ነዋሪ መሆናቸውን የገለጹልን እና በተመሳሳይ ምክንያት ስማቸውን እንዳንጠቅስ የጠየቁን ግለሰብ ትላንት ጠዋት በአካባቢው በሚገኘው ስላሴ ቤተ ክርስቲያን ለመሳለም በሄዱበት ተኩስ በመከፈቱ በአንድ ቤት ውስጥ ተዘግተው ውለው ዛሬ ወደ ማታ ወደ ጫካ መግባታቸውን ነግረውናል። ጀመረ በቃ ያው አንድ ሰዓት ተኩል ተጀመረ፣ እስከ ስምንት ሰዓት ቆይ ተኩሱ ምን ምኑ ያለ ተኩሱ እስከ ስምንት ሰዓት አላረፈም። የሞተው ሞተ፣ የወጣው የወጣ ሳይታሰብ። በቃ ይሄ ይሆናል ሳሚል ተኩሱ ተነሳ። ምጽዋኑ በጣም ተጎዳ። በጣም አስጊ ሰዓት ያለን አሁንኛ ወጣን በጫካኑ ያለን ቤትን ድንገባም ተጨማሪ መረጃ ከአዲስ ቅዳም ጤና ጣቢያ ለማግኘት ያደረግነው ጥረት አልተሳካ። ከአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር መንገሻ ፈንታው የእጅ ስልክ ላይ ብንደውልም ስልኩ ባለመስራቱ ምክንያት ሀሳብና አስተያየታቸውን ማካተት አልቻልንም። በሞጣ ቀራኔው ከተማ ግጭቶች ተመልሰው ያገረሹት ከባለፈው ሰኔ ወር ወዲህ ሲሆን በአዲስ ቅዳም ከተማ ደግሞ ካለፈው ዓመት የካቲት ወር ወዲህ የመጀመሪያው ነው። ለአሜሪካ ድምጽ አስቴር ምስጋ ነው።